ኢትዮጵያውያን ያነባሉ? የንባብ ባህል ኢትዮጵያ ውስጥ አለ? የሚሉ ጥያቄዎች ተደጋግሞ ሲነሱ ይሰማል። ብዙውን ጊዜም ምላሹ በጥናት ላይ የተደገፈ እንኳን ባይሆን አሉታዊ ነው። የእኛ ሰው አያነብም የሚለው መደምደሚያ በብዛት ሲነገር ቢሰማም ልክ አይደለም ብሎ ለመከራከር የሚያበቃ አሳማኝ መረጃ ማግኘት ይከብዳል። ሌላው ቢቀር ማንበብና መጻፍ የማይችለው አብዛኛው ሕዝባችን ቤተመጻሕፍት የሌላቸው ትምህርት ቤቶቻችን፣ ወይም መጽሐፍ አልባ ቤተመጻሕፍት ባሉበት ሀገር ይህን ድምዳሜ ለመቃወም የሚያበቃ ምላሽ ማግኘት ይከብዳል። ያም ሆኖ ኢትዮጵያ ውስጥ የንባብ ፍላጎት መኖሩን የሚያሳዩ ብዙ ነገሮች ሲከሰቱ ይታያል። ከነዚህም ነገሮች አንዱ ብቅ ብቅ እያሉ ያሉት የንባብ ክበቦች ናቸው። ለጋሃር አካባቢ ከሚገኘው ጃፈር መጻሕፍት መደብር ጎራ ብሎ ያገኘት ወጣት ይህን የመሰለው በደምሳሳው ትውልዱን የሚወቅስ አባባል አይዋጥለትም። ይህን የመሰለውን ሀሳብ ከብዙዎች ሲሰነዘር ቢሰማውም አንባቤ የለም የሚለውን ድምዳሜያቸውን አይቀበለውም። ምክንያቱንም ሲያስረዳ የሚያውቃቸው ብዙ ወጣቶችን እንደ ምሳሌ እየጠቀሰ ነው። በተለይ አሁን አሁን ከገበያ ጠፍቶ የነበሩ ቀደምት መጽሐፍት በድጋሚ መታተማቸው እና ብዙ ታሪካዊ መጽሐፍት መታተም መጀመራቸው ብዙ ሰዎች እንዲያነቡ እንደሚያበረታታ ያምናል። ብዙ ዋጋ ሲጠይቅባቸው የነበሩ መጽሐፍት አሁን በገበላያ ላይ መጠነኛ ዋጋ መገኘታቸውም ለአንብብ ላለ ሰው አስደሳች መሆኑንም ታዝቧል። በተለያዩ ሆቴሎች በሚታደሙ የመጽሐፍት ክበቦች በመገኘት ያየውም ስሜት ትልቅ የንባብ ፍላጎትና ብዙ አንባቢዎች እየፈለቁ መሆኑን የሚያሳይ ምልክት እንደሆነም ያምናል። በእርግጥም ከቅርብ ጊዜ ወዲህ እንዲህ ያሉ የውይይት ክበቦች ቀና ቀና ማለት መጀመራቸው ይታያል። ልብወለዶችና የግጥም ስራዎች በመጽሐፍት መደብሮች ውስጥ ቢኖሩም በታሪክና በግለሰብ ህይወት ታሪክ ላይ የተመሰረቱ መጽሐፍት ፈላጊያቸው ብዙ ነው። በተለይ በስልሳ ስድስቱ አብዮት ውስጥ ተሳታፊ በነበሩት ጸሐፍት የተደረሱት መጽሐፍት ብዙ አንባቢያ ያላቸው የብዙ መጽሐፍት ክለቦችም ምርጫ ከዚህ ብዙ የራቀ አይደለም። ለውይይት የሚቀርቡት መጽሐፍት ይህን የመሰሉ ናቸውና እንደ ምሳሌ ያህልም በህይወት ተፈራ የተጻፈውን ታወር ኢን ዘ ስካይ፣ በዳዊት ካሳ የተጻፈውን የአሲምባ ፍቅርና በቆንጂት የተጻፈው ምርኮኛ መጽሐፍት ላይ በተለያዩ መጽሐፍት ክለቦች ውስጥ ውይይቶች ከተደረገባቸው መጽሐፍት መካከል ይገኛሉ። ብዙ አንባቢያን መጽሐፍቱን ከማንበባቸው በተጨማሪ ይህም በመሰለው ውይይቶች ላይ መገኘታቸውን ሲያጋጥምም ከባለ ታሪኮቹ አፍ በቀጥታ የሚሰሙበትን እድል ብዙ እንደሚያተርፉበት ይናገራሉ። በቅርብ ጊዜ በተለይ በአዲስ አበባ የመጽሐፍት ክበቦች በብዛት መጀመራቸው እየታየ ነው። የእነዚህ መጽሐፍት ክበቦች መጀመር ጥቅሙ ብዙ ነው። ለአንባቢያን በሚያነቡት ጉዳይ ላይ በጋራ የሚወያዩበት እድል ከመፍጠሩም በተጨማሪ ዘውትር የሚወቀሰውን የዚህን ትውልድ የንባብ ባህል ለማበረታታትና ንባብን ለማሳደግ ያለው ፋይዳ ትልቅ ነው። በትልቅ ሆቴሎች ውስጥ ከሚደረጉት የመጽሐፍት ውይይቶች በተጨማሪም በቁጥር አነስ ብለው ተሰብስበው በጓደኛ ማቾች መካከል የሚመሰረቱ ትናንሽ የመጽሐፍት ክለቦችም እያቆጠቆጡ ነው። ለዚህ ማሳያ የሚሆነው የእናንበብ መጽሐፍት ክበብ ጅማሬ ነው። በአንድ መስሪያ ቤት አብሮ በሚሰሩ ጓደኞች የተመሰረተው እናንበብ የመጽሐፍት ክበብ ጅምሩ የቡድኑ አባላት ሊያነቧቸው የሚፈልጓቸውን የመጽሐፍት ብዛትና የመግብዛት አቅማቸውን ለማጣጣም የዘየዱት ዘዴ ነው። የመጽሐፍ እውጫቸውን ለመጋራት በየወሩ ከደሞዛቸው አምሳ ብር በማዋጣት የሚፈልጓቸውን መጽሐፍት በጋራ በመግዛት እንደጀመሩ የሚናገሩት የእናንበብ አባላት በዚች ትንሽ ጅማሬ ብዙ ለማንበብ እድል እንዳገኙ ይናገራሉ። የቡድኑ አባላት አምስት ናቸው። አባላቱ ላለፉት ሶስት ዓመታት የቆየው የዚህ ክበብ መኖር የንባብ ፍላጎታቸውን ለማርካት አስተዋጽኦ እንዳደረገላቸው ይናገራሉ። የእናንበብ አባላት በየወሩ በጋራ ዘጠኝ የሚሆኑ መጽሐፍት ከገዙ በኋላ የተገዙትን መጽሐፍት ሁሉም አባላት በዙር እንዲያነቡ በየተራ ዕድል ይደርሳቸዋል። የቡድኑ አባላት ሊያነቡት የሚፈልጉት የመጽሐፍ አይነት ተመሳሳይ መሆኑ ያለ ችግር በጋራ የሚያነቡት መጽሐፍትን ለማግኘት የጠቀማቸው ይመስላል። በአብዛኛው በኢትዮጵያ ታሪክና ፖለቲካ ላይ የሚያተኩሩ መጽሐፍትንና ግለ ታሪኮችን ይመርጣሉ። እንዲህ በጋራ መጽሐፍትን እየገዙ ማንበብ የእናንበብ ክበብ የዘየደው ዘዴ ብቻ አይመስልም። ድሮም መጽሐፍትን እየተዋዋሱ ማንበብ የለመዱ ብዙ ጓደኛ ማቾች ይህን ዘዴ እንደሚጠቀሙ ይታያል። በብሔራዊ ቲያትር አካባቢ ባሉ ካፌዎች ውስጥ ደንበኛ የሚያፈላልግ አንድ መጽሐፍ አዟሪም ይህን መሰሉ መጽሐፍትን በጋራ እየገዙ የማንበብ ዘዴ አዲስ ነገር እንዳልሆነ ይናገራል። በተለይ የአንዳንድ መጽሐፍት ዋጋ ከፍ ያለ በሚሆንበት ጊዜ ብዙ ሰዎች በጋራ በመግዛት ለንባብ የሚያደርጉትን ጥረት ይኸው መጽሐፍ አዟሪ መታዘቡን ይናገራል። ንባብን የመሰለ ባህል በአንድ ጀንበር የሚፈጠር ጉዳይ አለመሆኑ ግልጽ ቢሆንም እንዲህ ያሉ የመጽሐፍ ንባብ ክለቦች ብቅ ብቅ ማለት የጅማሬው መልካም ንግሮች ሆኖ በብዙ ሰዎች ዘንድ ተስፋ ተጥሎባቸዋል።